ቢኒላስታ የቢንያም አበባው ኪናዊ የመድረክ መጠሪያው ነው። በሌላ በኩል በዋነኛ ሙያው የዩኒቨርሲቲ መምህርነት መድረክም አለው። ከሀገር ቤት ሪፖርተራችን ደመቀ ከበደ ጋር በወርሃ ጃንዋሪ ካካሄደው ቃለ ምልልሱ ምልልሱ ቀንጭበን በምልሰታዊ ምልከታ አቅርበነዋል። ሰው ሕይወትን ሁሉ በጣም ነው ማመሰግነው። ክቡራትና ክቡራን እና አድማጮቻችን ከኤስቤስ አውስትራሊያ ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው ወጣት ድምፃዊ ነው። ድምፃዊ ቢኒ ላስታ ቢኒ ላስታን፣ እና አብራራውና እንጀምር መሰለኝ። ቢኒ ላስታ ለመድረክ ስም ነው። ላስታ የመጣው ላስታ የሚለው ስያሜ ቤዚካሊ ለዛ አካባቢ ታሪክ ለላሊበላ ታሪክ ካለኝ ፍቅር እና እሱን ለማክበር የሰጣሁት ስም ነው ለራሴ። ሌላ ብዙ ስብስብ ነገር የለውም። ስለዚህ ትክክለኛው ስምህ ወይም የመታወቂያ ስምህ? ቢኒያም አበባው እባላለሁ ትክክለኛ ስሜ። መልካም። ክብራትና ክቡራን ከቢኒያም አበባው ሙዚቃ ወይም ደግሞ በመጠሪያ ስሙ ደግሞ በዘፈን መጠሪያ ስሙ ቢኒ ላስታ ጋራ ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከመጀመሪያው ዘፈን እንዳልነሳ አሁን ከወቅቱ ጋራ የበለጠ የሚቀርበው የበለጠ ሳበኝ። ስለዚህ የመጀመሪያው ነጠላ ዜማ እኔ እስከማውቀው ማለት ነው ቀድሞ የተለቀቀው በአባይ ጉዳይ እየዘፈንከው ነው። አሁን ደግሞ አጋጣሚ ሆኖ ደግሞ ወቅታዊ የሆነ ሰላም ላይ ያተኮረ ነጠላ ዜማ ለቀሃል። በአባይ እንነሳ፣ በሰላም እንነሳ የሚለውን ላንተ ልቶ፣ እስኪ አባይን እናስቀድመው አሁን አባይም ራሱ ሌላ ራስ ምታት እየሆነ የተወሳሰበ ስለመጣ በዛ ቀደም ተከተል ብንሄድ ጥሩ ይመስለኛል። መጀመሪያ የሰራሁት ስራ እንዳልከው ለአባይ የሰራሁት ስራ ነው። ሙያ ሙያ ይባላል። ብዙ ጊዜ ለወቅቱ የሚሆኑትን ነገሮች እስካሁን ባለኝ ሁኔታ እንደዛ ነው የምሰራው። የሙዚቃ ማርኬቲንግ ውስጥ ገና አልገባውም። ያው ሀሳቦችን የሚገልጽልኝ ነገር ነው ማድረገው። እስካሁን የመጀመሪያ አባይ ሙዚቃ ሙያ ሙያ ይባላል፣ ስለ ሶስቱ ሀገራት ዲፕሎማሲያዊ ግንኙነት በለው እዛ ዙሪያ ላይ ነው። ግድቡ ቢያልቅም ውሃው እስካለና ሶስቱ ሀገሮች እስካሉ ድረስ ይሄ የሶስቱ ሀገሮች የውሃ ፖለቲካ የሚቆም ነገር አይደለም። ሙዚቃው ሪትም ሱዳንኛ ነው እንደምታውቀው። ሱዳንኛ የሆነውን በኦፕሽን ነው። አንድ ሰው እንደውም አለኝ፣ ለአባይ አይቀርበውም ከሱዳን አለኝ። ኦፍኮርስ በባለቤትነት ጎጃም ይቀርበዋል፣ ግን በመንፈሱ መንፈሱ እዛም አለ እኛ በሱዳንኛ ስለ አባይ ዛሪትም ወደ አረብኛው በተጠጋሪትም ብንጫወት ሞር እነሱን አትራክት ለማድረግ በመሀላችን ያለውንም ግንኙነት ያሳያል ብዬ ስላሰብኩኝ ነው። እንዳልከው ግጥሙ ደግሞ የኢትዮጵያንም የባለቤትነት ነገር ያጠነክራል። አደ ሴም ታይም ደግሞ እኔ ሳልኩት ምንድነው፣ ስዕሉ ምንድነው መሰለ አንድ ሰው ውሃ ተጠምተው እዚኛው ቤት ሆኖ ሌላ ሰው ደግሞ ውሃ ይዞ እዛኛው ቤት ቢሆንና የተጠማው ሰው እየዚህ ቁጭ ብሎ ከዚ ቤት የሚንጮረጮር የውሃ ድምፅ ቢሰማ ምን አይነት ስሜት ይፈጥርበታል? ኢትዮጵያ እንደዚ አይነት ስሜት ውስጥ እንዳለች ነው ፖርትሬ ማድረግ የፈለግኩት። ግጥሙ በዚህ መልኩ ነው፣ በዚህ ላይ ነው ኮንስትራክት ያደረገው ማለት ነው። አንድ መስመር ልበልልህ። እንዴት የአባይ ዳር መሬት ውሃ ናፍቆት ይጠማ ሁሉን እኩል የሚያየው ምንል ፈጣሪ ቢሰማ ናይል የሱ ጸጋ ነው! ለልጆቼ ሁን ያለው ፍቅራ ተነኛ መተዛዘን ካቃተን መተማመን ኢማን ካጣን ፈጣሪ እንደዚህ ነው የሚለው። ያው እዚህ ውስጥ ያልኳቸው ነገሮች ታገኛቸዋለህ ብዬ ስላሰብኩኝ ነው። የመንፈሳዊውም ነገር፣ የመተሳሰሩም ነገር፣ እንደ ሰውም እንደ ጎረቤት ሰው የአባዩ ስራ ይሄ ነው፣ በዚህ ክል ያለው። ከዚያ በኋላ በርከትከት ያሉ ዘፈኖችን እያደረስከን ትገኛለህ። እኔ እስከማቀው ከዚያ ቀጥሎ የሰማሁትና እና የተከታተልኩት ያንተ የሙዚቃ ስራ ሰምና ወርቅ ነው። ሰምና ወርቅ በጭብጡ የኢትዮጵያን ታላቅነት፣ የኢትዮጵያን ታሪክ የሚዘክር እንደ ትላንት ከትላንት ወዲያ የነበረንን ታሪክ ገናናነት ይዘን ወደፊት መራመድ እንችል ዘንድ እንዋደድ፣ እንፋቀር የሚል ወይም ደግሞ አጠቃላይ ታሪኮቻችን ላይ ባህሎቻችን ላይ ያተኮረ ነው። እነ ቶኔተሩን እያነሳ ሌሎችም ትልልቅ ቦታዎችን በቪዲዮ እያሳየህን የሰራ ስራ ነውና እንዲያው አድማጮችን በሆነች መልኩ አስታውሰናቸው ዘፈኑን እግረ መንገዱን ደግሞ ያ የሰምና ወርቅ ስራ ከርዕሱ ጀምሮ ምን ልታስተላልፍልን ፈልገህ እንደነበረና ያስተላለፍከው ወይም በቪዲዮ የሚሆን በግጥሞቹ የነገርከን መልእክት ምን ውጤት አስገኘልህ የሚለውን አብራራልኝ ሰምና ወርቅ በጣም ለእኔ በጣም ክሎዝ የሆነ ዘፈን ነው በግሌ ለነብሴ ምክንያቱም የምፈልገውን ነገር ማለት የምፈልገውን ነገር ለሰዎች ለማስረዳት የሚከብደኝን ነገር ነው ለማድረግ የሞከርኩት። በግል ኢንስፓየር የምደረግበት ሀሳብ ነው። ሀሳቡ በራሱ በአንድ ኮረሷል። በል ረናናይ ናናይ ረማማይ ማማይ የሰምና ወርቅ ምድር ነሽ ለካላውቅሽም ኢትዮጵያ ረማማይ ማማይ ረናናይ ናናይ የሰምና ወርቅ ምድር ነሽ ለካላውቅሽም ኢትዮጵያ ታላቁ ምስል ልቦና ህብቀና ካለፈው መማሪያ ካልጠፋባት አገር ድምሩ ባዶ ነው። ከባዶ መጀመር በሉን፣ እንዳ አገር ልሁን እንደ አገሬ በተውሶ ዛፍ ላይ ላተፈራፍሬ ላተፈራፍር። ሀሳቡ ምንድነው? ሰምና ወርቅ እራሱ የሚለው ሀሳብ ምንድነው? ኢትዮጵያ በጣም የተወሳሰበች ሀገር ነች። አሁን እንደምታውቀው ብዙ መልኩ በፖዘቲቭሊም የተወሳሰበች ነች። ኔጌቲቭ ነገሩም በጣም የተወሳሰበ ነው። በጣም ብዙ የተወሳሰበች ሀገር ነች። በታሪኳር ዘማኔ ብቻ ሳይሆን ለ3ሺ ዓመት ወይ ከዛ በላይ ኖረች በሚለው ብቻ ሳይሆን ባሳለፈችው ውጣውረድ የጦርነትም፣ የድልም፣ የረሃብም፣ የጥማትም፣ የችግርም፣ የከፍታም ዘመን ብቻ ሳይሆን በልጆቿ ከትልቅ ዓለም ላይ ከሚጠሩ ሰዎች ደግሞ በስደት መንገድ ላይ እስከሚሞቱ ሰዎች ያሉባት ሀገር በመሆኗም ሁሉንም ጂኦግራፊክ እንትን የያዘች ከዳሎል እስከ ራስ ዳሽን ድረስ ያለች ሀገርም መሆኗ ብቻ ሳይሆን ሀገሪቷን እንዲሁ ስታያት ስታጠናት ለዓለም ኮንትሪቢዩት ማድረግ ያረገችው እንበል ያረገችው እና የምትችለውም ነገር የራሷም ስልጣኔ ዲቨሎፕ ያደረገችው ያጸናችው የስልጣኔ መስመር እውነት ዓይንን የሚያስከፍት እናም እንድታያት የሚያጓጓ ነገር በጣም ይህንን እምልህ በጣም ስሜታዊ ኢትዮጵያ ይሆኝ አይደለም። ይሄ በኢትዮጵያዊነት ተጨፍኝ ምና አደለም። ይህን እምልህ እውነትን ወረቀት ላይ ያለን የተጻፈን በኛም በሌሎችም የተጻፈን ነገር ነው እምልህ። የእኔ ጥያቄ ይሄ ነገር መኖሩ ብቻውን እንትን ሆኖ አይደለም። ምክንያቱም ዓለም በብዙ መልኩ የሰለጠኑ ሀገራት በተለያየ ዘመን የሰለጠኑ ሀገራት ያሉባት ሀገር ነች። የእኛን አይነት ታሪክ ሼር የሚያደርጉ ብዙ ሀገሮች አሉ፣ ጥቂት ሀገሮች አሉ፣ ብዙ ባይሆኑ ግን። እሱ አይደለም ፖይንቱ። ፖይንቱ ይሄ ነገር ምን ይዞ መጣ፣ ምን ዛሬ ምን አመጣ ነው። ትልቅ ነበርን፣ ትልቅ እንሆናለን እንናለን፣ አይደለም። ትልቅ ነበርን፣ ትልቅ እንሆናለን የሚለው አነጋገር ትርጉም የሚሰጠው መሬት የሚረግጠው ትልቅ የሆንበትን ሁኔታ ምክንያት እንዴት ትልቅ እንደነበር ምን ያህል ትልቅ እንደነበር እና በምን መልኩ እንደነበርን፣ ትልቅ ሳታቅ ትልቅ ልትሆን አትችልም ነገ ማለት አለዛ ዝም ብለ ትልቅ እሆናለሁ ብቻ ነው ማለት ያለብህ። ትልቅ ነበርን ካልክ ነበርን በደንብ ማወቅ አለብ፣ ምን ነበረ፣ እንዴት ነበረ የሚለውን በደንብ ማወቅ አለብ። ሶ ይሄንን ነገር ትምህርት ቤት አይፈቅድም። እኔ እስከማቀው ድረስ እንግዲህ እኔ ተምሬ ባደግኩበት ካሪኩለም ውስጥ የኢትዮጵያን ታሪክ ጥንቅቅ አድርጌ እንድማር የሚፈቅድ ካሪኩለም ውስጥ አይደለም ያደግኩት። እሱን አልተማርኩ። አክሰስ እንዳደርጋቸው የምችላቸው በአቅሜ የማገኛቸው መጽሀፍት በቂ አልነበሩም። ይህንን ለሚነገር ሲስተማቲካሊ ይህንን እንዳውቅ ተደርጌ ያደኩ ሰው አይደለውም። እኔን ራሴንና እኔ የማቃቸውን በጀኔሬሽን ውስጥ ያለውን ነው የምነግር። ደግሞ አስተማሪም ስለሆንኩ ከተማሪ ጋር ስለሙል፣ ከዛም ተነስቼ ነው የምነግር። ስለዚህ ወደ ሩት ተመልሶ ማወቅ ኢትዮጵያን ፋንቲሳይዝ ሮማንቲ ሳይዝ ለማድረግ አይደለም፣ ግን ኢትዮጵያን ምንድን ነበረች የሚለውን ማወቅ ከተቻለ ከዛ ቢውልዳፕ ማድረግ ይቻላል ነው ሀሳቤ። ሰው እሱን ነው ወደ ዘፈን መቀየር የሞከርኩት። ስለዚህ እዛ ላይ አንድ የምወደው ነገር አለ። ካለፈው መማሪያ ካልጠፋባት ሀገር ድምሩ ባዶ ነው፣ ከባዶ መጀመር የሚል የዘፈኑን እንትን የሚቋጥርልኝ ይመስለኛል ይሄ ካለፈው የምትማርበት ይሄ ሁሉ ታሪካለኝ ታሪካለኝ ታሪካለኝ የምትለው ነገር ሁሉ ባለበት ሀገር ውስጥ ሁሌ ጀማሪ መሆን እና ሁሌ መንገደኛ መሆን መድረስ አለመቻል፣ እንደ ሄድን ነው እና ጉዟችንም እኮ ያማረ አይደለም። ስለዚህ ይህንን ለትውልድ በተወሰነ መልኩ መነገር አለበት ብዬ አስባለሁ። ዘፈን አንድ መሳሪያ ነው። አምስት ደቂቃ ነው፣ ብዙ ነገር አይነግርም፣ ግን ትንሽ ነገር ኢንስፓየር ያደርጋል። አሁን ደግሞ ወቅታዊ ወደ ሆነው ሙዚቃ ልምጣ። በጣም በቅርብ ቀን የለቀቀው ሰላም ላይ ያተኮረ መኖር አለመኖር በሚል ከበድ ያለ ርዕስ ቆንጆ ዘፈን፣ በተለይ በፕሮዳክሽኑ ቪዲዮ ሙቪም ስለተሰራለት አብሮ ማለት ነው እሱ ተለቆ አሁን ሰው እያደመጠ የሚገኝበት ወቅት ላይ ነው ያለ ነው እና ለምንድን ነው መኖር አለመኖር የተሰራው ከርዕሱ ልጀምርና አንድ ሰው ምናለኝ መሰለ ምንድነው ርዕስ የምታፈላስፈው አንተ ልጅ ምናምን ምናምን አለኝ። ሰምና ወርቅ ትላለህ፣ መኖር አለመኖር ትላለህ፣ ምናምን ምናምን አለኝ። መኖር አለመኖር እና ለምን ሰላም አትለውም ኢዚሊ አለኝ። ዘፈኑ የሚዋወረው ስለ ሰላም ስለነበረ መኖር አለመኖር ከሚሆን ሰላም ቢሆን ህዝቡ ይቀለዋል ለማለት ነው። ትክክለኛ ጥያቄ ነው የጠየቀኝ፣ ግን ሰላም በራሱ አልቲሜት ኢንድ አይደለም፣ የመጨረሻው ግብ አይደለም ለህይወት እንግዲህ አሁን የምነግር እንደ ሶሳይቲ ነው የምነግር። የመጨረሻው ለሰው ልጅም ለሀገርም ለማህበረሰብም የመጨረሻው እዛ ስቴጅ ላይ መኖር የምንለው ስቴጅ ላይ በህይወት መኖር አለ። ሶሳይቲ በህይወት ወት ስለሌለው ስትንፋስ ስለሌለው መኖር የምንለው በልጽጎ አድጎ፣ በሰላም በጤና ነገሮች በሙሉ መሰረታዊ የሚባሉ ነገሮች በሙሉ ሲሟሉ፣ ተሟልተውለት እንደ ሰው በክብርና በልዕልናና በነፃነት ሲቆም ነው ኖረ የሚባለው ማህበረሰብ። የእኔ መኖር አለመኖር ለግለሰብ የሚሰራ አይደለም። መሞት አለመሞት አይደለም ማለት ነው በዛኛው ቋንቋ ሲተረው ወደዛ ስግ መሞት አለመሞት አይደለም መኖር አለመኖር፣ ወይንም እንደ ችግረኛ በረሃብ በጉስቁልና፣ በጦርነት፣ በእርዛት፣ በውርደት መኖር፣ ይሄ አለመኖር ነው። ወይንም ደግሞ በልዕልና በትልቅነት፣ በሰላም፣ በነፃነት፣ በፍትህ መኖር ማህበረሰብ ይሄንን ነው፣ ይሄ ነው ኦፕሽኑ። ለዚህ ነው የሚኖረው አይደለ፣ መንግስት የሚያስፈልገው ለዚህ ነው። ሶ ይሄንን ሰላም ምና የሚለውን ጉዳይ ትንሽ ሰፋ አርገው ቢያዩት ብዬ ስለማስብ ነው። ይሄ ሰላም ላይ የሚሰሩ ተቋማት በተለይ እንደዛ ሰፋ አርገው በትልቅ መነጽር የሚታይ ከሆነ ለመፍትሄነት የምታመጣው ይሄ ሲቀደድ መጠገን ልብስ ሲቀደድ በዚህ ጋር ማስጣፍ የሚባል ነገር ታቃለዱ ላይ መደረብ፣ መስፋት፣ መጣፍ የሚባል ነገር እንደዛ አይነት ስራ የትም አያደርስም፣ ዘላቂ አያደርግም ሰላሙም ዘላቂ አይሆንም። እድገቱም ዘላቂ አይሆንም። ምኑም ዘላቂ አይሆንም። በቃ ጠብ ሲል እንትን ነው ልክ ጣራ ሲቀደድብ ነገር ዝናብ ሲያባ እንትን ሲል እዛች ጋር መድፈን። ከዛ በዘለለ ሰፋ ያለ የሰላም ኮንሰፕት ሰላም ቤዚክሊ ምን አይነት ነው? በኢትዮጵያ ሳይንስ በእኛ ባለንበት ነባራዊ ሁኔታ ባለብን ችግሮች ሁሉ ከዚህ ሁሉ እኛ ሰላም የምንለው ምንን ስናመጣ ነው? የጥይት ድምፅ የማንሰማበት ቀን ሲመጣ ነው ወይም ኢንቴግሬት ፖዘቲቭ ፒስ እና ኔጌቲቭ ፒስ የሚሉት ነገር አላቸው። በዚህ ላይ የሚያጠኑ ሰዎች ፖዘቲቭ ፒስ ነው የሚያስፈልገው። እሱ ማለት ሰላም ዘላቄታዊ ሰላም በሰዎች መሀል መተማመንና መከባበር፣ መፈቃቀር፣ በጋራ መስራት፣ መተባበር እና ጥሩ መስተጋብር ሲኖር የሚፈጠረው ሰላም ማለት ነው። ያኛው ሰላም ኔጌቲቭ ሰላም ሰላም ነው እስቲል፣ ግን ጦርነት አለመኖር የጦርነት አለመኖር ሰላም አለ የተኩስ አለመኖር ሰላምን አይገልጽ አይገልጽ፣ በፍጹም አይገልጽም። ተኩስ የለም ማለት ሰላም ነው ማለት አይደለም። እኛ የምንፈልገው ያኛውን አይነት ሰላም ነው። ሰላም ሰው ሕይወትን ሁሉ አይጠላም ባያስደስት ምን ባይደላም ሰላም ሰላም ብያለው ሰላም ሰላም አንዱን እኩ ያንዱን መልካም አርጋው አለምን ባትሞላም ሰላም ሰላም ማይሻልም ሞይ ሰላም የዩኒቨርስቲ መምህርና ድምፃዊ ቢኒ ላስታ አብረን ስለነበረን ቆይታ በኤስፔስ አውስትራሊያ ራዲዮ አድማጮች ስም እጅግ አድርጌ ነው ማመሰግነው። እንግዲህ በአዲሱ ስራዎች ደግሞ በሚቀጥሉት ጊዜያት እንደምንገናኝ ተስፋ አድርጋለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስላከበርክኝ፣ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።